የአሜሪካ ድምፅ ነው። በ በ19 ፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም አራት 2015 ዓ ም ዝግጅታችን ጀመረ። በሰሜን ኢትዮጵያው ጦርነት ምክንያት ለተፈናቀሉ ሰዎች የተለያዩ እርዳታዎች እየተሰጡ ነው። መርሳ ላይ በካምፕ ብቻ በስምንት መጠለያ የሚያስቀምጥ ናቸው። ከተማው ላይ በድምሩ ወደ ሃያ ምናምን ሺ አካባቢ የሚሆን ተፈናቃይ ነው አሁን መርሳ ከተማ ላይ ያለው። ከዚህ አንጻር ወጣቱን እና የወንዱን አላስገባንም ወደ መጠለያ ያስገባ ነው፣ እናቶችና ሕጻናትን ሴቶችን ያስገባ ነው። የሰማችኋቸው በሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመርን ነው። የዚህ ዜና ዝርዝር ከዜናው በኋላ ይቀርባል። በመቀሌ በተፈጸመ የድሮን ጥቃት ሰላማዊ ሰዎች መገደላቸውንና መቁሰላቸውን ህወሓት አስታውቋል። የኢትዮጵያ መንግስት በጉዳዩ ላይ ምላሽ አልሰጠም። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ና የማህበራዊ አበባየው ገበያውም አብረው ናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ ክብራትና ክብራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዳ ወልዴ ነኝ። በመቀሌ በተፈጸመ የድሮን ጥቃት ሰላማዊ ሰዎች መገደላቸውንና መቁሰላቸውን ህወሓት አስታወቀ። ስለ ጥቃቱ መፈጸም በትዊተር ገፃቸው ያመለከቱት የህወሓት ቃለ አቀባይ ጌታቸው ረዳ በጥቃቱ ምን ያህል ሰዎች እንደተጎዱ ግን አልገለጹም። የኢትዮጵያ መንግሥት ለዚህኛው ክስም ምላሽ አልሰጠም። ይሁን እንጂ ከዚህ ቀደም መሰል ክሶችን ማስተባበሉ ይታወቃል። ይህ በእንዲህ እንዳለ በፌዴራል መንግሥትና በህወሓት ኃይሎች መካከል በመካሄድ ላይ ያለው የሰሜን ጦርነት አሁንም በተለያዩ ግንባሮች እየቀጠለ መሆኑን የትግራይ ባለሥልጣናት በመግለጽ ላይ ናቸው። የኢትዮጵያ መንግሥት ከጦርነቱ ጋር በተያያዘ ላለፉት ሁለት ሳምንታት ያለው ነገር ባይኖርም ጦርነቱ መቀጠሉን በሰሜን ወሎ የሚገኙ ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። አድማጮች በዚህ ርዕስ ላይ የተጠናቀረ ዝርዝር ዘገባ በዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሰሜን ኢትዮጵያ የተፈጠረው ሁኔታ በሀገራቸው ብሔራዊ ደህንነትና የውጭ ፖሊሲ ላይ አደጋ የጋረጠ መሆኑን የሚያመለክተውንና ባለፈው ዓመት መስከረም ወር ያወጡት አስቸኳይ ብሔራዊ የደህንነትና የውጭ ፖሊሲ ድንጋጌን የተመለከተው የሥራ አስፈጻሚ ትዕዛዝ ለተጨማሪ አንድ ዓመት ማራዘማቸውን በዋይት ሀውስ ድረ ገጽ ላይ የወጣው የፕሬዚዳንቱ ደብዳቤ አመልክቷል። በሰሜን ኢትዮጵያ የሚስተዋለውና በኢትዮጵያም ሆነ በአፍሪካ ቀንድ ላይ የጋረጠው የሰላም ደህንነት እና መረጋጋት ሁኔታን የሚያውከው በተለይም የተስፋፋ ሁከት፣ አረመናዊ ድርጊቶች፣ ጎሳን መሠረት ያደረጉና አስገድዶ መድፈርና ሌሎች ጾታን መሠረት ያደረጉ ሁከቶችን የመሰሉ አስከፊ የሆኑ የሰብአዊ መብት ረገጣዎች በዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ፖሊሲ ላይ ያልተለመደና ልዩ የሆነ አደጋ ጋርጠዋል ካሉ በኋላ ፕሬዚዳንቱ በመቀጠል በዚህም ምክንያት ባለፈው መስከረም 17 2021 የወጣው ብሔራዊ አስቸኳይ ልዩ የሥራ አስፈጻሚ አዋጅ ከመስከረም 17 21 በኋላ ሰላም መቀጠል አለበት ብለዋል። በብሔራዊ አስቸኳይ ጊዜ ደንብ መሠረት ኢትዮጵያን በተመለከተ ባለፈው ዓመት ያወጡት ብሔራዊ የደህንነት ድንጋጌን የተመለከተው አስቸኳይ ልዩ የሥራ አስፈጻሚ ትዕዛዝ ለሚቀጥለው አንድ ዓመት መራዘሙን ፕሬዚዳንቱ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ጦራቸው ከሩሲያ ወታደሮች መልሶ የነጠቃትን ኢዚየም ከተማን ጎብኝተው ወታደሮቻቸውን አበረታተዋል። ሩሲያ በዩክሬን ላይ ወረራ ከፈጸመች ከሰባት ወራት በኋላ የዩክሬን ኃይሎች የመልሶ ማጥቃት በማካሄድ በሰሜን ምስራቅ ዩክሬን የሚገኘው የካርኪቭ አካባቢ የሚገኙ ሰፋፊ ቦታዎችን መልሰው ተቆጣጥረዋል። የአውሮፓ ኮሚሽን ፕሬዝደንት ተርሰላ ቮንደር ላይን ዛሬ ወደ ዩክሬን በመጓዝ ኪየቭ ውስጥ ከዘሌንስኪ ጋር ተገናኝተው አውሮፓ ለዩክሬን ስለምታደርገው ድጋፍ ይወያያሉ ተብሎ ይጠበቃል። አውሮፓ ለዩክሬን ያላት ድጋፍ የማይናወጥ ነው ሲሉ ቮንደር ላይን ዛሬ የአውሮፓ ሕብረት ሁኔታን አስመልክቶ ባደረጉት ንግግር ላይ ተደምጠዋል። የእንግሊዝ መከላከያ ሚኒስቴር ዛሬ እንዳስታወቀው ደግሞ ሩሲያ ምናልባትም ለመጀመሪያ ጊዜ በኢራን የተሰሩ ሰው አልባ አውሮፕላኖችን ሳትጠቀም አልቀረችም። ዩክሬን በበኩሏ በኢራን የተሰራ ድሮን መታ መጣሏን አስታውቃለች። ደቡብ ኮሪያ በኤሌክትሪክ መኪና ምርቶቼ ላይ አግላይ የሆነ ድርጊት በዩናይትድ ስቴትስ ተፈጽሞብኛል ማለቷ ዋሽንግተን የሀገሪቱን የኢኮኖሚ ግሽበት ለማሻሻል እና እስያን በተመለከተ ያላትን ሰፊ የኢኮኖሚ ፕላን ተግባራዊ ለማድረግ ከሸሪኳቿ ጭምር የገጠማትን ፈተና ያሳያል ሲል የቪኦኤው ዊሊያም ጋሎ ከሶል ደቡብ ኮሪያ ዘግቧል። ባለፈው ወር በአሜሪካ የጸደቀውና የኢኮኖሚ ግሽበትን ለመቋቋም የወጣው ህግ በሀገሪቱ የተመረቱ የኤሌክትሪክ መኪናዎች ለሚገዙ አሜሪካውያን እስከ 7500 ዶላር የታክስ ቅናሽ እንደሚያደርግ መደንገጉንና ከውጭ ለሚገቡ የኤሌክትሪክ መኪኖች ሲሰጥ የነበረውን የታክስ ቅናሽ ማስወገዱ እንደ ቻይናና ደቡብ ኮሪያ ያሉ ለአሜሪካ ገበያ የሚያቀርቡ አምራቾችን ችግር ውስጥ ከቴስላ ቀጥሎ በአሜሪካ ከፍተኛ ሽያጭ የሚያከናውኑት የደቡብ ኮሪያው ሃንዳይ እና ሸሪኩ ኪያ በአዲሱ ህግ ትልቅ ተጎጂዎች መሆናቸው ታውቋል። የደቡብ ኮሪያ የንግድ ባለስልጣናትና የፖለቲካ ሰዎች በአሜሪካ በወጣው ህግ ላይ ቁጣቸውን ወዲያው አሰምተዋል። የዓለም ንግድ ድርጅት መርሆችን የሚጥስና በዩናይትድ ስቴትስ እና ደቡብ ኮሪያ መካከል የተደረሰውን ነፃ ንግድ ስምምነት የሚጻርር ነው ሲሉ አማረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የሀገሪቱ የመኪና አምራቾች መዲና ተብላ በምትጠራው ዲትሮይት ከተማ አገሪቱ ወደ ኤሌክትሪክ መኪና የምታደርገውን ሽግግር ለማስተዋወቅ ጉብኝት በማድረግ ላይ ናቸው። ባይደን በታላቁ የዲትሮይት የመኪና ትዕይንት ላይ በመገኘት የኢኮኖሚ ግሽበትን ለመቋቋም የወጣውን ሕግን ለማስተዋወቅ እና አንዱ ጠቀሜታውም በአገሪቱ የተመረቱ የኤሌክትሪክ መኪናዎች ለሚገዙ አሜሪካውያን እስከ 7500 ዶላር ቅናሽ የሚሰጥ መሆኑን በተመለከተ ንግግር አድርገዋል። በዩናይትድ ስቴትስ የሚገኙ ዋና ዋናዎቹ መኪና አምራቾች የኤሌክትሪክ መኪና እንዲሁም ለመኪናው የሚያስፈልገውን ባትሪ የሚያመርቱ ፋብሪካዎችን በአሜሪካና ካናዳ ለመገንባት እቅድ መያዛቸውን አስታውቀዋል። በመጨረሻም አድማጮች የዩናይትድ ስቴትስ መንግስት በአሜሪካ ባንኮች ተይዞ የነበረ 3.5 ቢሊዮን ዶላር የአፍጋኒስታን ተቀማጭ ገንዘብን በመጠቀም የአፍጋኒስታንን ኢኮኖሚ ለመረጋጋት በሚል በስዊዘርላንድ ፈንድ መቋቋሙን አስታውቋል። በታሊባን የሚመራው የአፍጋኒስታን መንግስት በአሜሪካ ባንኮች የሚገኝና በዩናይትድ ስቴትስ መንግስት የታገደ በቢሊዮን ዶላር የሚቆጠር ተቀማጭ ገንዘብ እንዲመለስለት ሲወተውት ቆይቷል። የዩናይትድ ስቴትስ ግምጃ ቤት እንዳስታወቀው በስዊዘርላንድ የተቋቋመው ፈንድ የአፍጋኒስታንን ሀብት ለመጠበቅና ገንዘቡ ለታለሙ ጉዳዮች እንዲውል ለማድረግ ያለመ ነው ብሏል። የባለ አደራዎች ቦርድ ፈሰሱን ያስተዳድራል መባሉንም የቪኦኤው ክሪስ ሃናስ ሪፖርት ጠቁሟል። ገንዘቡ የኤሌክትሪክ ኃይል ለማስገባት ለዓለም አቀፍ ተቃውማት ዕዳ ክፍያ እና አፍጋኒስታን ለልማት እርዳታ ብቁ እንድትሆን ዋስትና የሚውል ነው ተብሏል የዩናይትድ ስቴትስ ግምጃ ቤት ምክትል ጸሐፊ ዋሊ አዳየም በጻፉት ደብዳቤ ገንዘቡ ወደ አፍጋኒስታን ማዕከላዊ ባንክ ቢላክ ለአፍጋን ሰዎች ጠቀሜታ ላይውል ይችላል የሚል ስጋትን ይፈጥራል ብለዋል ይህ በእንዲህ እንዳለ አለመረጋጋት በሰፈነባት ፓንሺር ግዛት ውስጥ ያሉ አማጽያንን ለማጽዳት ባለው ዘመቻ በደርዘን የሚቆጠሩ አማጽያንን መግደሉን፣ በርካቶችን መማረኩን የታሊባን ጸጥታ ኃይል አስታውቋል። የታሊባን ዋና ቃል አቀባይ ዛቢሁላ ሙጃሂድ ዛሬ ለቪኦኤ እንደተናገሩት ዘመቻው የተካሄደው ተራራማ በሆኑ ሶስት አካባቢዎች ሲሆን ይህም አማጽያኑ የህዝቡን ደህንነት እንዳያወኩ ለመከላከል ነው ብለዋል። ተቼዎች እንደሚሉት ግን ዘመቻው የብሔራዊ ተቃውሞ ግንባር ወይም ኤንአርኤፍ የተሰኘውና እያደገ የመጣውን የተቃውሞ እንቅስቃሴ ታሊባን መቋቋም እንደተሳነው ያመለከተ ነው ብለዋል። ታሊባን ስምንት አማጽያንን ከያዘ በኋላ ረሽኗቸዋል ሲሉ የኤንአርኤፍ ቃል አቀባይ ሳብጋቱላ አህማዲ በትዊተር ታሊባንን ወንጅለዋል። ሁለቱም ወገኖች የሚሉትን ቪኦኤ ከገለልተኛ ወገን ማረጋገጥ አልቻልም። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ይጋብዛለሁ። እኔ በኩል እንግዲህ ወልዴን ለዜናዎቹ እናመሰግናለን። በ 19 በ19በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 4 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል? መልኩን በመቀየር ምንድን ነው የሁለትዮሽ አከፋፈል ነበር በዓለም ላይ የነበረው ባይፖላር የሚሉት በፈረንጅኛ አሁን ደግሞ የመልትዮሽ ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል አሜሪካን ሀገር በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያ ነው የሰማችሁት። ሩሲያና ዩክሬን ወደ ጦርነት ከገቡ ወዲህ በሩሲያና በምዕራቡ ዓለም መካከል እየተካረረ የሄደውን ልዩነት በተለይ በአፍሪካ ላይ የሚያመጣውን ተጽዕኖ ከምንዳስስበት ፕሮግራም ላይ የተቀነጨበውን የሰማችሁት። ወደ ኋላ ላይ እንመለስበታለን። ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን ወደ ሰዓቱ ዓብይ ርዕስ ዘገባ በመቀሌ በተፈጸመ የድሮን ጥቃት ሰላማዊ ሰዎች መገደላቸውንና መቁሰላቸውን ህወሀት አስታውቋል። ስለ ጥቃቱ መፈጸም በትዊተር ገጻቸው ያመለከቱት የህወሀት ቃል አቀባይ አቶ ጌታቸው ረዳ በጥቃቱ ምን ያክል ሰዎች እንደተጎዱ ግን አልገለጹም። የኢትዮጵያ መንግስት ለዚህኛው ክስም ምላሽ አልሰጠም። ይሁን እንጂ ከዚህ ቀደም ለቀረቡ መሰል ክሶችን ማስተባበሉ ይታወቃል። ይበንዲ ለ በፌዴራል መንግስትና በህወሀት ኃይሎች መካከል በመካሄድ ላይ ያለው በሰሜን ኢትዮጵያ ጦርነት አሁንም በተለያዩ ግንባሮች እንደቀጠለ መሆኑን የትግራይ ባለስልጣናት በመግለጽ ላይ ናቸው። በተያያዘ ዜና የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከአመት በፊት ያወጁት ብሔራዊ አስቸኳይ ጊዜ አዋጅ እንዲራዘም ወስነዋል። ኬኔዲ አባተ ዝርዝር ዘገባ አለው። የሰሜን ኢትዮጵያው ጦርነት በቀጠለበት በአሁን ወቅት ህወሀት ተደጋጋሚ ውንጀላዎችን እያቀረበ ነው። በዛሬው እለት ጠዋት ላይ በመቀሌ ከተማ የድሮን ጥቃት መፈጸሙን በትዊተር ገጻቸው ያስታወቁት የህወሀት ቃል አቀባይ አቶ ጌታቸው ረዳ በጥቃቱም ሰላማዊ ሰዎች መገደላቸውንና መቁሰላቸውን አመልክተዋል። ይሁንና በጥቃቱ ምን ያህል ሰዎች እንደተገደሉና እንደቆሰሉ አልጠቀሱም። መቀሌ የሚገኘው የቪኦኤ ዘጋቢ ሙሉጌታ አጽባሀ በላከው ዘገባ ደግሞ በዛሬው የድሮን ጥቃት አስር ሰዎች መገደላቸውንና የቆሰሉ መኖራቸውን ገልጿል። ጥቃቱ በመቀሌ አዲሃቂ ክፍለ ከተማ ዳግም አምሳል በተባለ መንደር በሚገኝ አንድ መኖሪያ ቤት ላይ ጠዋት በአንድ ሰዓት ልዩነት ሁለት ጊዜ መፈጸሙን የገለጸው ሙሉጌታ በጥቃቱ ተጎድተው አይደር ሪፈራል ሆስፒታል ከተወሰዱ አስራ ስምንት ሰዎች መካከል አስሩ መሞታቸውን ከ ሆስፒታሉ ዋና ዳይሬክተር ዶክተር ክብሮም ገብረስላሴ ማረጋገጡን በዘገባው ጠቅሷል። በትናንትናው ዕለትም በመቀሌ ከተማ መሰል የድሮን ጥቃት መፈጸሙ የተገለጸ ሲሆን በሰዎች ላይ ስለደረሰ ጉዳት ግን በግልጽ የተባለ ነገር የለም። ይሁን እንጂ በተከታታይ ለቀረቡት የድሮን ጥቃት ክሶች ከኢትዮጵያ መንግስት በኩል እስካሁን ምንም አይነት ምላሽ አልተሰጠም። መንግስት ከዚህ ቀደም የቀረቡበትን ተመሳሳይ ክሶች ግን ማስተባበሉ ይታወቃል። መንግስት ከዚህ ቀደም ለቀረቡበት መሰል እንጀላዎች ምላሽ ሲሰጥ አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃ ገልጾ ህወሀት ሆን ብሎ ሀሰተኛ ሬሳ የያዙ የሚመስሉ ከረጢቶችን ሰዎች በሚበዙበት ቦታ በማስቀመጥ ቁጣ ለመቀስቀስ ሞክሯል ሲል ከሷል። ይህ በእንዲህ እንዳለ በፌዴራል መንግስትና በህወሓት ኃይሎች መካከል እየተካሄደ የሚገኘው የሰሜኑ ጦርነት አሁንም በተለያዩ ግንባሮች እንደቀጠለ መሆኑን የትግራይ ባለስልጣናት በመግለጽ ላይ ናቸው። የክልሉ ታጣቂዎች ዋና አዛዥ ጄኔራል ታደሰ ወረደ ትናንት ማክሰኞ መስከረም 3 2015 ዓ ም ለክልሉ ሚዲያዎች በሰጡት መግለጫ ውጊያ እየተካሄደ ካለባቸው ግንባሮች መካከል አንዱ በሆነው በደደቢት ግንባር በመከላከል ቁመና ላይ ነበሩ ያሏቸው ኃይሎቻቸው ከመስከረም አንድ ጀምሮ ወደ ጸረ ማጥቃት ዘመቻ መሸጋገራቸውን ስለመግለጻቸው የትግራይ ቴሌቪዥን መረጃ ያመለክታል። ዋና አዛዡ የጸረ ማጥቃት ዘመቻ ጀምረናል ያሉበት ቀን መስከረም አንድ ህወሀት የአፍሪካ ህብረት መራሹን የሰላም ሂደት እንደሚቀበል ያሳወቀበት ዕለት ነው። ስለ ጦርነቱ መረጃ ከመስጠት ተቆጥቦ የሚገኘው የኢትዮጵያ መንግስት በበኩሉ አሁንም በዝምታው እንደቀጠለ ነው። ለአሜሪካ ድምፅ አስተያየት እየሰጡ የሰሜን ወሎ ነዋሪዎች ግን አልፎ አልፎ የከባድ ጦር መሳሪያ ድምፆች እንደሚሰሙ ተናግረዋል። ከአስተያየት ሰጪዎቹ መካከል ስማቸው እንዲጠቀስ ያልፈለጉ የወልዲያ ከተማ ነዋሪ ይህም ብለዋል ዛሬ ጠዋት የከባድ መሳሪያ በርቀት ይሰማ ነበር። አሁን ጠዋት ነበር የሰማነው። እሺ ያው አሁን ምን እንደው ያው በጭንቀት ነው መቼም ምን ታደርገዋለህ። ኃይል እየጨመሩ የጦር መሳሪያ ድምፆች እንደሚሰሙ የገለጹት በላይ ሞላልኝ የተባሉ ሌላ የወልዲያ ከተማ ነዋሪም እንዲሁ በህብረተሰቡ ዘንድ ስጋቶች መኖራቸውን ጠቁመዋል። ሁለት ተኩል በኋላ የተወሰነ የተኩስ ድምጽ ነበረ። ጠዋት ማለት ነው። ጠዋት ከሁለት ተኩል እስከ ሶስት ተኩል አካባቢ ነበረ። መካከለኛ የመካከለኛ መሳሪያ ድምጽ ነው። በሀራት በኩልና በዚህ ደግሞ በቃሊን በኩል ነው። ከወልዲያ ወደ ሰሜን ምስራቅና ሰሜን ምዕራብ በጎብዬ በጎ ግራና ቀኝ ማለት ነው። ከተማ በጣም ብዙ ሰው አለ። ብዙ ተፈናቃይ አለ። በተለይ ያው ራያ በሙሉ ተፈናቃይ ኦልሞስት ያለው ማለት ይቻላል። ማህበረሰቡ ያው ነዋሪ ትንሽ አሁንም ቢሆን ስጋት ነጻ ነው ማለት አይቻልም። በቆቦና በዞግል መሀል ሜዳ አለ ይባላል ገደምል ይባላለ ይሄ ባቡር የሚያልፍበት እሱን ትንብለ ከዛ ጊዜ አልፈህ ወርቄና ወርቅ አፋፍ የሚባላሉ እሱን አልፈህ ወደ ሀራ ነው ሚሄድ። ከፍተኛ የሆነ ሀይል እንዳስገቡ ነው የሚነገረው። ትላንትና ትላቡዲያ ማለት ተጠቂ እና ያንን ህዝቡ ሲሰማ ትንሽ የመጨመጥ ስሜት አለ። የሰሜን ወሎ ዞን ምክትል ዋና አስተዳዳሪ ጋሻው አስማሚ በበኩላቸው ወልዲያ ከተማ በመደበኛ እንቅስቃሴዋ ላይ እንደምትገኝ ገልጸዋል። ያህዝቡ ተረጋግቶ ስራውን እየሰራ ነው ያለው ሰራው አካል መደበኛ ስራውን እየሰራ ነው ያለው በግንባር ላይ። ስለዚህ አሁን ባለው ሁኔታ የተረጋጋ ሁኔታ እየተፈጠረ ነው ያለው። ህወሓት በአፍሪካ ህብረት በሚመራው ድርድር ያለ ቅድመ ሁኔታ እንደሚሳተፍ ገልጾ ተደራዳሪዎችን ለመጀመሪያ ጊዜ ይፋ በማድረግ ከኢትዮጵያ መንግስት አቋም ጋር ተመሳሳይነት ያለው አቋም ቢያራምድም ጦርነቱ ግን የመለዘብ አዝማሚያ አይታይበትም። የህወሓት መግለጫ በተለያዩ ዓለም አቀፍ ተቋማትና ሀገራት አድናቆት ቢቸረውም የኢትዮጵያ መንግስት ግን እስካሁን ይፋዊ ምላሽ አልሰጠም። ህወሀት በአፍሪካ ህብረት መሪነት ለመደራደር ዝግጁ ስለመሆኑ መግለጹን በአዎንታዊነት የወሰደው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ሆኖም ህወሀት ትጥቁን እንዲፈታ ሊደረግ ይገባል ብሏል። ፓርቲው ይህን በማስመልከት ባወጣው መግለጫ ህወሀት ለሰላማዊ ድርድር ተስማምቻለሁ ብሎ ጥያቄ ማቅረቡ መጥፎ ባይሆንም በተለመደ ባህሪው የሰላም ድርድሩን እንደ ጊዜ መግዣ ወስዶ ቀጣይ ጥቃት ለመክፈትና ለጥፋት ዝግጅት እንዳይጠቀምበት እንሰጋለን ብሏል። በመሆኑም መንግሥትና ህዝብ ይህንኑ በመረዳት አስፈላጊውን ዝግጅትና ጥንቃቄ እንዲያደርጉ ሲል ያሳሰበው ኢዜማ ማንኛውም የሰላም ውይይትና ድርድር ቢኖር እንኳን የሀገር ዕልውና አደጋ ላይ መውደቅ ስለሌለበት በህወሀት የሚታዘዝ ምንም አይነት የታጠቀ ኃይል በየትም ቦታ ሊኖር አይገባም ሲል አቋሙን አንጸባርቋል። የህወሀትን መግለጫ ተከትሎ የኢትዮጵያ የሰላም ሚኒስቴር ሚኒስትር ዴታ አቶ ታዬ ደንደአም በትዊተር አድራሻቸው በሰጡት አስተያየት ምንም አይነት የሰላም ድርድር ከመካሄዱ በፊት ህወሀት ትጥቅ መፍታት አለበት ማለታቸው ይታወሳል። ይሁን እንጂ የሚኒስትር ዴታው አስተያየት የመንግስት አቋም ስለመሆን አለመሆኑ የታወቀ ነገር የለም። በተያያዘ ዜና የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከአመት በፊት ያወጁት ብሔራዊ የአስቸኳይ ጊዜ ህግ እንዲቀጥል ወስነዋል። በሰሜን ኢትዮጵያ ያለው ሁኔታ በዩናይትድ ስቴትስ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ላይ ደቅኗል የተባለውን ያልተለመደና ከመደበኛ ውጭ የሆነ ስጋት ለመከላከል መስከረም 7 2014 ዓ.ም ፕሬዝደንት ባይደን ብሔራዊ የአስቸኳይ ጊዜ ህግ ተግባራዊ እንዲሆን መወሰናቸው ይታወሳል። የኢትዮጵያንና የአፍሪካ ቀንድ ቀጠናን ሰላም፣ ደህንነትና መረጋጋት አደጋ ላይ የሚጥለው በተለይም የተስፋፋው ግጭት ጭካኔ የተሞላበትና ከባድ የሰብአዊ መብት ጥሰቶችን ጨምሮ በማንነት ላይ የተመሰረተ ጥቃት፣ አስገድዶ መድፈርና ሌሎች ጾታን መሰረት ያደረጉ ጥቃቶች እንዲሁም የሰብአዊ ተግባራትን ማደናቀፍ የሚስተዋሉበት የሰሜን ኢትዮጵያው ሁኔታ በዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ፖሊሲ ላይ ያልተለመደ እና ከመደበኛ ውጭ የሆነ ስጋት መፍጠሩን ቀጥሏል ብለዋል ፕሬዚደንቱ። በመሆኑም ባለፈው አመት መስከረም ሰባት የታወጀው ብሔራዊ የአስቸኳይ ጊዜ ለተጨማሪ አንድ አመት እንዲቀጥል ወስነው ፕሬዚደንቱ ለሀገሪቱ ምክር ቤት ደብዳቤ ጽፈዋል። በፕሬዝደንቱ እንዲቀጥል የተወሰነው ይህ ህግ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ጥሰቶችን ፈ ፈጽመዋል በተባሉ የጦርነቱ ተሳታፊ አካላት ላይ የተለያዩ ማዕቀቦች እንዲጣሉ የሚያዝ ነው። ህጉ በጦርነቱ ውስጥ በተሳተፉ፣ ጦርነቱ እንዲራዘም አስተዋጽኦ ባደረጉ፣ የሰብአዊ እርዳታ ተደራሽነትን ባደናቀፉ፣ ለተኩስ አቁም ስምምነት እንቅፋት በሆኑ የኢትዮጵያና የኤርትራ መንግስታት ባለስልጣናት እንዲሁም በአማራ ክልል አስተዳደርና በህወሀት አባላትና ተባባሪዎቻቸው ላይ ነው ማዕቀቡ እንዲጣል የሚፈቅደው። ለአሜሪካ ድምጽ ኬኔዲ አባተ። አዲስ አበባ አድማጮች፣ የህወሀት ኃይሎች አዛዥ ታደሰ ወረደ በትናንትና ሁለት ለአዣንስ ፍራንስ ፕሬስ በሰጡት ቃል ሰሜን ምዕራብ በትግራይ ክልል ሽሮ በሰሜን ምዕራብ የትግራይ ክልል ሽራሮ ላይ ከኤርትራ ኃይሎች ጋር እየተዋጉ መሆናቸውን መናገራቸው ተዘግቧል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የእሮብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ እንዳለው ከሶስት ሳምንታት በፊት እንደገና የተጀመረው የሰሜን ኢትዮጵያ ጦርነት ለበርካታ ሰዎች መፈናቀል ምክንያት ሆኗል። በአማራ በአፋርነት አድማጮች በትግራይ ክልል ሽሬና መቀሌ ከተሞች ለሚገኙ 23 ሺህ አዲስ ተፈናቃዮች የመጠለያ አቅርቦቶች ማንቀሳቀሱን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ አስታውቋል። ከሰሜን ወሎ ዞን ተፈናቅለው መርሳ ከተማ ለሚገኙ ወደ 12 ሺህ የሚጠጉ ተፈናቃዮች ደግሞ ምግብና ምግብ ነክ ያልሆኑ አቅርቦቶችን ማሰራጨት እንደሚጀምር ጠቁሟል። በተለይ በቆቦ ከተማና አካባቢው የሚሰደዱ ሰዎች ቁጥር በየቀኑ እየጨመረ መሆኑን የገለጸው የሰሜን ወሎ ዞን አስተዳደር በበኩሉ በዩኤን ኦቻ የተጠቀሱትን ጨምሮ እስከ ዛሬ ድረስ 92000 ሰዎች መፈናቀላቸውን አመልክቷል። አስቴር ምስጋናው ከቦታው ተከታዩን ዘገባ ልካለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ እንዳለው ከሶስት ሳምንታት በፊት እንደገና የተጀመረው የሰሜን ኢትዮጵያ ጦርነት ለበርካታ ሰዎች መፈናቀል ምክንያት ሆኗል። በአማራ በአፋርና ትግራይ ክልሎች በ በአስር ሺዎች የሚቆጠሩ ሰዎች ተፈናቅለዋል ነው ያለው። የሰብአዊ እርዳታ ተሽከርካሪዎች ወደ ትግራይ መግባታቸውን እንዳቆሙ ከአዲስ አበባ መቀሌ የሚደረጉ ሰብአዊ በረራዎችም እንደተቋረጡ መሆኑንም አስረድቷል። ይህ ደግሞ የሰብአዊ ድጋፍ ሰራተኞችን የማፈራረቁንና ለሰብአዊ ስራዎች ገንዘብ የመላኩን ስራ እንዳደናቀፈውም ጠቁሟል። ለጤና ማዕከላትና ለሆስፒታሎች የሚሰጡትን የሕክምና አቅርቦቶችን ጨምሮ በትግራይ ክልል ያለውን እርዳታ የማሰራጨቱ ስራ መቀጠሉን ግን ዩኤን ኦቻ አስታውቋል። ተፈናቅለው መቀሌና ሽሬ ከተሞች ለሚገኙ 23 ሺ አባወራዎች የሚሆን የመጠለያ አቅርቦት በአጋሮቹ አማካኝነት ማዘጋጀቱንም ጠቁሟል። ተፈናቃዮቹ ከየትኛው የትግራይ ክልል እንደመጡ ግን አላመለከተም። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ዩኤንዎቻ በዚሁ በሰሞኑ ጦርነት ተፈናቅለው በሰሜን ወሎ ዞን ለሚገኙ ሰዎችም ድጋፍ ለማድረግ እየተንቀሳቀሰ መሆኑን ገልጿል። በዚህ መሰረት በዞኑ በምትገኘው መርሳ ከተማ በአምስት ትምህርት ቤቶች ለተጠለሉና አብዛኛዎቹ ሴቶችና ህጻናት የሆኑ ተፈናቃዮች ምግብና ምግብ ነክ ያልሆኑ ድጋፎችን ማሰራጨት እንደሚጀምር አስታውቋል። ተንቀሳቃሽ የሕክምና ቡድን መላኩንም ጠቁሟል። በመርሳ ትምህርት ቤቶች የተጠለሉና ሴቶችና ህጻናት ከቆቦ ከተማና አካባቢው የተፈና የቀሩ መሆናቸውን የገለጸው የሰሜን ወሎ ዞን አስተዳደር ቁጥራቸው ግን ከፍተኛና በየቀኑ እየጨመረ ያለ መሆኑን አስረድቷል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ አለሙ ይመር ዛሬ ለአሜሪካ ድምጽ እንዳስረዱት መርሳ ላይ በተቋቋሙ ስምንት ጊዜያዊ መጠለያ ጣቢያዎች ብቻ ከ25 ሺህ በላይ ሴቶችና ህጻናት እንደሚገኙ ተናግረዋል። ተፈናቃዮቹ አስቸኳይ የምግብ እርዳታ ያስፈልጋቸዋል ብለዋል። ቁጥር ያለበት ሁኔታ ነው ያለው። አሁን ባለው ሁኔታ መርሳ ላይ በካንፕ ብቻ በስምንት መጠለያ ያስቀመጥናቸው ከተማው ላይ በድምሩ ወደ ሀያ ምናምንሽ አካባቢ የሚሆን ተፈናቃይ ነው አሁን መርሳ ከተማ ላይ ያለው። ከዚህ አንጻር ወጣቱን እና የወንዱን አላስገባ ነው ወደ መጠለያ ያስገባ ነው፣ እናቶችና ሕፃናትን ሴቶችን ያስገባ ነው። አሁን የሰጠውሽ ቁጥር በጥቅሉ አሁን ወልዳያ ከተማና መርሳ ከተማ ላይ ያለን ተፈናቃይ የራያ ቆቡ እና የቆቦ ከተማ ዘጠና ሁለት ሺ አራት መቶ ተፈናቃይ አሁን ባለው ሁኔታ መረጃው ላይ ይተን ያሉበት ሁኔታ ነው ያለው። ወይዘሮ ራዲያ አብዱ ከቆቦ ወጣ ብሎ ከምትገኘው ወርቅ የቀበሌ ለመውለድ ጥቂት ቀናት ሲቀራቸው እንደተፈናቀሉና በጫካ ውስጥ እንደወለዱ ይናገራሉ። እነዚህ ዘ የዘጠኝ ወሬ ገብቶ የምታይ ሶሻሻ ጋር አወለድኩ በሁለተኛው ቀምጣው ወለድኩኝ። ከዛም ቤሩስ ፈሳሽ ሲበዛብኝ፣ ከዛ ይዘው በንጨት ታክበው ይዘው ውሀውን አሻግረው ሀራ የሚባል አገር በባጃጅ ያሳፍረው ወልዲያ ዶሉ ወልዲያ ሲዶሉኝ ተሀከምኩኝ። ሀከመውኝ ሲያበቁ ሕክምናዬን ስጨርስ መርሳ መጣ ላይ አመጡ። ምን የሚባል ቦታ ላይ ነበር የወለድሽው? ጅቡጎር የሚባል ቦታ ላይ በረሃ ላይ የመጀመሪያ ልጅ ነው። አምስተኛ ነው። የመርሳ ከተማ አስተዳደርና ሴቶች ጉዳይ ጽህፈት ቤት ኃላፊ ወይዘሮ ቀለሟ ብርሃኑ በበኩላቸው ከአስራ ስምንት በላይ አራሶች በመጠለያ ጣቢያው እንዳሉ ገልጸዋል። ምንም መተኛ ሲያጡ ምን አደረግን? ጤና ጽፈት ቤት ጋር በመነጋገር ወደ አንድ ማዕከል ወደ ጤና ጣቢያ እንዲመጡ ነው ያደረግናቸው። ምክንያቱም የአንድ ቀን የሁለት ቀን የሶስት ቀን የወለዱትን መንገድ ላይ የወለዱትን ማለት ነው እነሱን ያሰባሰብ ነው አስራ ስምንት እናቶች ናቸው። ከአስራ ስምንቱ እናቶች ደግሞ ዛሬ እንደውም እየተደወለልን ወደ አራት ትላንት አሁን ያልሻት አንድ ጤና ሆስፒታል የወለደች አሉ ከትላንት ወዲያ የሚወለዱ አሉ። መረጃም ይደሰባሰብ ነ። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ አለሙ ይመር የሰብአዊ ድጋፍ የሚያደርጉ ተቋማትን በአስቸኳይ ድጋፍ ማድረግ እንዲጀምሩ ጥሪ አቅርበዋል። የፌዴራል አደጋ መከላከልና ምግብ ዋስትና እስካሁን ድረስ አንድ ጊዜ ብስኩትናንት ያመጣልና ሲኤስሲዲ ከዛ ውጭ እስካሁን ድረስ የመጣለተ ሪሶርስ የለም። በሚዥን በኩል የመጣ ድጋፍም እስካሁን ድረስ አላገኙ እነዚህ ሰዎች አራሶች ናቸው። በጣም ያሳዝኑሻል። ፍራሽ የለም፣ ብርድ ልብስ የለም። ክረምት ነው ታውቂያለሽ። በጣም ዝናብ አለ። ብዙ ኤንጆዎች እያመጣም ነው እንደርስላቸዋለን ይሉና የወራን ጉዳይ ጊዜ አይሰጥም። እስካሁን ድረስ ሁለት ሶስት ቀን ድረስ የተቀመጡ እናቶች አሉ ምግብ ያላገኙ። እኛም እየጠበቅ ነው ዛሬ ስቲል ይገባም ብለሆነ ነበር ከሰአት በኋላ። አሁንም ስቲል እየጠበቅ ያለንበት ሁኔታ ነው ያለው። ምንም የገባ ነገር የለም። አሁን ባለው ሁኔታ በአፋር ክልልም እንደዚሁ። እንደገና በተጀመረው የሰሜን ኢትዮጵያ ጦርነት ምክንያት ለተፈናቀሉ የአካባቢው ነዋሪዎች ድጋፍ እየተደረገ መሆኑን ነው ዩኤንኦቻ ያስታወቀው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ከዚሁ ከሰሜን ኢትዮጵያ ጦርነት ጋር በተያያዘ የህወሓት ኃይሎች በተቆጣጠሯቸው የሰሜን ወሎ ዞን ራያ ቆቦ ወረዳ አካባቢዎች በንጹሀን ነዋሪዎች ላይ ጥቃት ሰንዝረዋል ሲሉ የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል። የህወሓት ኃይሎች በአፍሪካ ህብረት በኩል የሚደረገውን ድርድር መቀበላቸውን ይፋ ባደረጉ የሰዓታት ልዩነት ውስጥ ነው ጥቃቱ የተፈጸመው ሲሉ አስተያየት ሰጪዎች አስረድተዋል። መስፍን አራጌ ተጨማሪ አለው። የህወሓት ኃይሎች በተቆጣጠሩት የቆቦ ከተማና አካባቢው ነዋሪ ላይ ጉዳት አደረሱ ሲሉ አንዳንድ የአካባቢው ነዋሪዎች ለአሜሪካ ድምፅ ተናገሩ። በጥቃቱ ደረሰ የሚሉትንም ጉዳት ዘርዝረዋል። ህወሓት በድርድሩ ለመሳተፍ መወሰኑን ስንሰማ በአካባቢው ነዋሪ ዘንድ በጥቂቱም ቢሆን መረጋጋት ተፈጥሮ ነበር ያሉት አስተያየት ሰጪ ዜናው በተሰማ በሰዓታት ልዩነት ውስጥ መሳሪያ ባልያዙ ነዋሪዎች ላይ ጥቃት መሰንዘሩ አድሮብን የነበረውን ስጋት አባብሶታል ይላሉ። በተለይ ቆቦ ዜሮ ሁለት ቀበሌ ተብሎ የሚታወቅ ቀበሌ ጉዳት አድርተዋል። አንድ ሰው ገለዋል። ዛሬ ከሞቱቱ ዝነኛ ይባላል። አንድ ሰው ሲሬስ ጉዳት አለ። በጣም ሲሬስ ያው ሕክምናም ስለሌለ በሁለት ጥይት ነው የተመታው። እሱ መሞቱ አይቀርም። ዮሐንስ ተገኑ ይባላል። ያው ቁስለኛ ለጊዜው ብዙ ናቸው፣ ግን ለጊዜ የተነሱቱ ሶስት አንስተናል። ሴት ልጅ ተመትታለች፣ ችግሯን ጡታቸው ተመትተዋል። ኃይሎቹ ከተማዋን ከተቆጣጠሩ አስራ ስምንት ቀናት እንደሞላቸው የሚናገሩት የቆቦ ከተማ ነዋሪ ከቆቦ ወደ ወልዲያ መንገድ አምስት ኪሎ ሜትር ርቀት በምትገኘው አራዶም ከተማ ላይ ተመሳሳይ ጥቃት ከቀናት በፊት ፈጽመዋል ሲሉ የህዋት ኃይሎች ይከሳሉ አራዱም የምለው ወደ አስራ ከአስራ አምስት እስከ ሀያ ወጣት ናቸው የተገደሉት ወጣቱ ልጅ እናትን ጨምሮ ነው እኔንም ግደ ብላ እዛው አብራ ስታለገስ እሷንም ገለዋታል ይሄ አሁን የምነግረው ከዚህ ሶስት ቀን አራት ቀን የተካሄደ ብቻ ፋኖ ሆኖ ፋኖ እየተባለ የተገደለ ማለት ነው ሰናይ ገበሬው ዝም ብሎ እንዲህ ጉጭ አለው ዙሪያ ገባውን የተገደለው ማለት ነው በተንበርከክ እየተባለ ሰላማዊ ሰው ገ ዛማ ሰው ጠቁሞኛል ና መሳሪያ ያለ ያሉ ብሎ አፎ ደኑ እስከሚተፋ ድረስ ይደበድበዋል በደረሰብኝ ድብደባ ጉዳት አጋጥሞኛል የሚሉት ሌላው አስተያየት ሰጪ የአካባቢው የአካባቢውን ነዋሪ ባሳሳቢ የደህንነት ስጋት ውስጥ እንደሚገኝ አመልክተዋል። እኔ ራሱ በጣም ብዙ በትር ነው ይህን እያናከኩ ነው አሁን፣ ወደዚህ የግድ መናገር ስላለብን ወጥ እንትን ያልኩት እንጂ አጋጣሚ ሆኖ እኔ በትሩ ነው የደረሰኝ። አስተያየት ሰጪው ተንቀሳቃሽ ስልካቸውንና ከሁለት መቶ ሺህ ብር በላይ የሚያወጣ ንብረታቸውም እንደተዘረፈባቸው ይናገራሉ። አስራ ስምንት ቀናችን ነው ወንድምዬ፣ ሁሉ ጊዜ እሪ እንደተባለ እንደተዘረፈ በቃ የምንቀይረው ልብስ ጣንት እንኳ አልቀረም፣ ጠቅላላ ጠራርገውን የወሰዱብን ያ ችግር ማለት በገንዘብ እንትን ስለነበረ የምናሰማበትም ሚዲያ ድምፅ ታስተናንም ስለነበረ ምንም መናገር ስላልቻልን ነው እንጂ ችግራችን በጣም ከአስራ ስምንት ቀን በቃ ሁለት ሳምንት በላይ ሆኖናል። ቢያንስ በአዲስ ዓመት አዲስ እንትን ነው ብሎ ምንም አይነት መረድ ያደረጉት ነገር የለም። አስተያየት ሰጪዎቹ የደረሰባቸውን ጉዳት ለአሜሪካ ድምፅ ለማሳወቅ ሲሉ የስልክ ግንኙነት ወይም ኔትወርክ ለማግኘት ከከተማዋ የሰዓታት የእግር ጉዞ ማድረጋቸውን ተናግረዋል። ራሳችንን አደጋ ውስጥ ጥለን ነው የምናወራ ዙሪያ ገባ ምን እንደ አታገቡም ያለ ጤፍና ማሽላ ውስጥ ነው ያው ተደብቆ የሚሰማም ካለ ው የሚሆነውን አታውቀውም ግን ያው ከምንም አይበልጥም ችግለን ነው ሰራዊታቸው የሰብአዊ ድርጊት ፈጽሟል ተብሎ የሚቀርብባቸውን ክስ የህወሓት አመራሮች አይቀበሉም። በተደጋጋሚ በሰጡት ምላሽ በሰላማዊ ዜጎች ላይ ጥቃት አይሰነዘርም ይላሉ። የህወሓት ኃይሎች በገቡባቸው የዋግኽምራ ብሔረሰብ አስተዳደር ዞን አካባቢዎች ሰራዊቶቻቸው ነዋሪው ላይ የሰብአዊ መብት ጥሰት ፈጽመዋል የሚል በቅርቡ የቀረበባቸውን ውንጀላ ማስተባበላቸው ይታወሳል። በወቅቱ ምላሽ የሰጡት ቃል አቀባዩ ጌታቸው ረዳ ኃይሎቻቸው የአማራን ህዝብ አያጠቁም ሲሉ መልሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ በወጣው መግለጫ ከዚህ ቀደም በተደረጉ ጦርነቶች በትግራይ በአማራና በአፋር ክልሎች የሰላማዊ ሰዎችን ግድያ ጨምሮ የተለያዩ ኢሰብአዊ ድርጊቶች መፈጸማቸውን ጠቅሶ ነበር። ይህ በእንዲህ እንዳለ ህወሓት በበኩሉ በመግለጫው በአፍሪካ ህብረት አደራዳሪነት ለሚካሄደው ጤናማ የሰላም ሂደት ዝግጁ መሆኑን ሰሞኑን በወጣው መግለጫ ይፋ አድርጓል። መግለጫው አያይዘውም ለድርድሩ አመቺነት ሲባል አስቸኳይ ተኩስ አቋም ዝግጁ መሆኑን ያስታወቀው ከቀናት በፊት ነበር። በአንጻሩ ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን እንደ አዲስ ያገረሸውን ጦርነት ተከትሎ በመቀሌ በሚገኝ የመጫወቻ ስፍራ ላይ በተሰነዘረ የአየር ጥቃት በሰላማዊ ሰዎች ላይ ጉዳት መድረሱን የሚያሳዩ መረጃዎች መውጣታቸው እንዳሳሰበው ባሳወቀበት መግለጫው የህወሀት ኃይሎች በተቆጣጠሯቸው የራያ ቆቦ ወረዳ ሰላማዊ ሰዎችን ኢላማ ያደረገ አዲስ ጥቃት ስለመሰንዘራቸው ጠቁሞ ነበር። ለደህንነታቸው ሲሉ ማንነታቸው እንዳይገለ ለገለጸ የጠየቁ አንድ በመንግስት ስራ የሚተዳደሩ የወልዲያ ከተማ ነዋሪ ህዋቶች በመሪዎቻቸው በኩል ለሰላም ድርድሩ ፈቃደኛ መሆናቸውን ቢያሳዩም ለወልዲያ ቅርብ ወደሆኑ አካባቢዎች ግን በርካታ ቁጥር ያለው ኃይላቸውን እያስጠጉ ነው ይላሉ። በሰሜን ወሎ የራያ ቆቦ ወረዳ በህዋት ኃይሎች ቁጥጥር ስር መሆኑን ተከትሎ የአካባቢው አመራሮች ከስፍራው ለቀው የወጡ መሆናቸው የተነገረ ሲሆን በስልክ ለማግኘት ያደረግነው ጥረት አልተሳካም። የሰሜን ወሎ ዞን ምክትል አስተዳዳሪ ጋሻው አስማሚ ዝርዝር መግለ መግለጫ ከመስጠት ተቆጥበው ጉዳዩ በምርመራ ላይ እንደሆነ ግን አሳውቀዋል። ናይሱ ገና ተጣርቶ በማጣራት ላይ ነው ያለው፣ ሲጣራ መረጃ ይሰጣል። በኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬ መሰለ ለአሜሪካ ድምጽ በሰጡት አስተያየት ከሰብአዊ ጥሰቶች ጋር ተያይዞ ሪፖርቶች እየደረሳቸው እንደሆነ ጠቁመዋል። በተለይ ባህር ዳር ላይ ያለው ጽህፈት ቤታችን ብዙ ሪፖርቶች እየደረሱት ነው። በራሳችን በርቀትም ቢሆን ለማጣራት እየሞከርን ነው። ነገር ግን እነዚህ ድርጊቶች ተፈጽመዋል ወይ፣ በምን ያህል ግዝፈት እየተፈጸሙ ነው የሚለውን አጣርቶ ይሄ ነው ለማለት በቦታው ተገኝተን ምርመራ ስላላ አካሄድን በጣም የሚያስቸግረን ቢሆንም ሪፖርቶች ግን እየደረሱን ነው። በውጊያው ላይ ለሚሳተፉት አካላትን ባስተላለፉት መልእክት አሁንም እንደገና ጥሪያችንን ነው እንደገና ማጠናከር የምንፈልገው ምክንያቱም ይህንኑ አይነት ችግር የሰብአዊ መብት ጥሰቶች እንደሚፈጸሙ ከወዲሁ በመገመት ነው ጥሪያችን የሚያስተላለፍ ነው የነበረው። በተቻለ መጠን ግጭቱ በድርድርና በውይይት እንዲያልቅ እንደገና እልቂት፣ የንብረት ጥፋት እንዳይፈጠር ጥሪውን ያቀረብ ነው። በዛ ምክንያት ነበር አሁንም ጥሪውን ነው መልሽ ማቀርበው። በሌላ በኩል የድርድሩ ዜና በተሰማ አጭር ሰዓታት ውስጥ በምዕራብ ጎንደር ዞን መተማ ወረዳ ሺንፋን ኡስ ወረዳ በተባለ አካባቢ ከትናንቱ ወዲያ ንጋት ላይ ውጊያ መቀስቀሱን የአሜሪካ ድምጽ ዘግቦ ነበር የሱዳን ድንበር አዋሳይ የሆነው ቲያ አካባቢ የተቀሰቀሰውን ጦርነት የጀመሩትም የህወሓት ታጣቂዎች መሆናቸውን ነው የአካባቢው ባለስልጣናትና ነዋሪዎችን ዋቢ ያደረገው ቪኦኤ በትናንት ወዲያ የምሽት ዘገባው ላይ ያስደመጠው። ጠዋት ነው አስራ ሁለት ሰዓት ተኩል አካባቢ ነው በከባድ መሳሪያ ድብደባ አካሄዱ በእኛ በጠዋት ኃይላችን ላይ ከፍተኛ የሆነ ቦርደርን በመጣስ በሱዳን ጠረፍ ላይ ነው ከፍተኛ የሆነ የከባድ መሳሪያ ድብደባ አካሄደው አለ አልፎ አልፎ አሁን አለ የጥይት ድምፅ አለ። ዞሮ ዞሮ ግን ያው እንደ ቀጠሉ ናቸው። ቅጣት የደረሰበት ቦታ ባለ ሀብት መሬት ነው። አካባቢው ባለ ሀብቱንም እርሻውንም ገበሬውንም አስፈናቅለው ሳይታረስ የከረመም አለ አሁንም ያው ሰራተኛውና አጠቃላይ በዛ አካባቢ ያለው ገበሬ አርሶ አደር እየጣለው ወጥፋ ነው። ህወሀት በአፍሪካ ህብረት በኩል ለመደራደር ፈቃደኛ መሆኑንና የተደራዳሪ ልዑካኑን ማንነት ይፋ ማድረጉን ተከትለው የአፍሪካ ህብረት ሊቀመንበር ሙሳ ፋኪ የዩናይትድ ስቴትስን የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን እና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥን ጨምሮ የተለያዩ የዓለም አቀፍ ተቋማት ተጠሪዎች ውሳኔውን አስመልክቶ የይሁንታ ድምፅ ማሰማታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍናራ あげない、かたせい。 ወደ ተከታዩ ዘገባ ስናልፍ ደግሞ በኦሮሚያ ክልል ምዕራብ አርሲ ዞን በሕገወጥ መንገድ ይመረታል የተባለው አደንዛዥ ዕፅ አሁንም በአካባቢው ወጣቶችን ለአላስፈላጊ ሱሶችና ወንጀሎች እየዳረጋቸው መሆኑን የዞኑ ሰራተኛና ማህበራዊ ጉዳይ ቢሮ ገልጿል። የምዕራብ አርሲ ዞን ፖሊስና የዞኑ ግብርና ጽሕፈት ቤት በጉዳዩ ላይ ምላሽ ሰጥተዋል ገልሞ ዳዊት ተጨማሪ ያለው። ወጣት ተክሌ በቀለ ቢፍቱ በራ የጤና ልማት ድርጅት የተባለ ጠቋም መስራችና ስራ አስኪያጅ ነው። በምዕራብ አርሲ ሻሸመኔ ከተማ በ2ሻን መቋቋሙ የተነገረው ይህ ድርጅት በወጣቶች ስነ ጤና ላይ እንደሚሰራ ወጣት ተክሌ ለቪኦኤ ተናግረዋል። ተክሌ በአካባቢው በድብቅ የሚመረተው የአደንዛ ጭስ አሁንም ወጣቶችን በመጉዳት ላይ ነው ሲል ያስረዳል። ባይነ መገድ ሲሳ ሾርሊኒ ስለ ተደርቃ ጉዳ ጋ ጀዳሜ ዮኒ ኬ ነካም ቤኑ ከማቲ ንቲ ያብደቱ በጣም በሚያሳዝን ሁኔታ በትምህርታቸው ጎበዝ የነበሩና የት ይደርሳሉ ተብሎ የሚጠበቁ ተማሪዎች በዚህ አደንዛዥ እጽ ህይወታቸው በአጭሩ የተቀጩ ብዙ አሉ። እነኚህ ወጣቶች የሚናገሩትን የሚሰሩትንም አያውቁም። ይህ ሁኔታ ቤተሰቦቻቸውንና አልፎም ሀገርን ጎድቷል። ወጣት ተክሌ አሁንም በህገወጥ በምዕራብ አርሲ ዞን ይመረታል የተባለው አደንዛዥስ ቁጥጥር እየተደረገበት አለመሆኑንም ያስረዳል። ማሊረታ ሀይ ደባላ ችላ ታመደን ዳሜ ምን ይቀንሳል? እየቀነሰ አይደለም። የወጣቶች ቁጥር አሁንም እየጨመረ ነው። በዚያ ላይ ትምህርታቸውን ጨርሰው የተመረቁትም የስራ እድል እያገኙ አይደሉም። ስለዚህ መዝናኛቸው ይኸው ነው። የሚመለከተው አካል ትኩረት ሰጥቶ እዚህ ላይ መስራት አለበት። አቶ ድሮ ታደሰ የምዕራብ አርሲ ዞን ሰራተኛና ማህበራዊ ጉዳይ ቢሮ ባልደረባ ናቸው። እሳቸውም የአደንዛዥ እፅ ምርቱ በተለይ በሻላ ወረዳ አራት ቀበሌዎች በድብቅ ይመረታል ካሉ በኋላ የወረዳ ወጣቶች ለዚህ ውስጥ ተጋላጭ ከሆኑት የመጀመሪያዎቹ ናቸው ሲሉ ተናግረዋል። አና ሻላ አና ገሞጂዳ ኦሚኒሳሌ ገንዳ ገንዳ አፍሪ ኦል ከሰጥ ቀለትማን በብዛት የሚዘራው በሻላ ወረዳ ነው። ሻላ ወረዳ ቆላማ አካባቢ ነው። የአደንዛዥ ዕጹ በአራት የገጠር ቀበሌዎች ውስጥ በስፋት እንደሚዘራ ይታወቃል። መንግስት ተክሉን ለማጥፋት ጥረት ያደርጋል። ነገር ግን ነዋሪዎቹ በድብቅ ነው የሚዘሩት። እናም ይህ ተክል በወረዳው ያሉትን ወጣቶች ለብዙ ችግር እየዳረጋቸው ነው። በብዛት ደግሞ ዕጹን የሚጠቀሙት እድሜያቸው ከአርባ ዓመት በታች የሆኑ ሰዎች ናቸው። አደንዛዥ ዕጹን የሚጠቀሙ ወጣቶች ወንጀል በመስራት ላይ ይሳተፋሉ፣ ያሉት አቶ ድሮ የሚመለከታቸው የመንግስት መዋቅሮች የአደንዛዥ ዕጹን ምርትና ስርጭት ለመቆጣጠር ቢጥሩም አሁንም ሙሉ በሙሉ በቁጥጥር ስር ሊያውሉት አልቻሉም ብለዋል። የምዕራበር ሲዞን ግብርና ጽህፈት ቤትም በዞኑ ቆላማ አካባቢ በተለይ ሰው በማይደርስባቸው ቦታዎች አሁንም አደንዛዥ እጽ እየተመረተ እንደሆነ እንደደረሰበት ገልጸው እርምጃዎችን በመወሰድ ላይ ነው ብለዋል። ዶክተር አብዱላ ቤካ የምዕራበር ሲዞን ግብርና ቢሮ ኃላፊ ናቸው። ኤሩወን ቆቴቡላን ወጀታንቅና ወጀታ ሚሶማ ዛፈ ድሬሮች አገርሲሳ ቱሬን ተከታኢን ሰበላ ግጌሳ ቱረሜጅራ ከአርሶ አደሮችና የልማት ሰራተኞቻችን ባገኘነው ጥቆማ መሰረት የተለያዩ እርምጃዎችን በመውሰድ ላይ ነን። ባደረግነው ማጣራትም በሻላ ወረዳ ስድስት ቀበሌዎች እንዲሁም በሌሎች አጎራባች ወረዳዎች ቁጥራቸው በውል ባልታወቁ ቀበሌዎች ይህ አደንዛዥ እጽ እንደሚመረት ደርሰንበታል። እናም በዞኑ ከ አንድ መቶ ሄክታር በላይ መሬት ላይ አደንዛዥ እጽ ተዘርቶ በቁጥጥር ስር ውሏል። ከዚህም ከዘጠና አንድ ሄክታር በላይ የሚሆነው እንዲጠፋ ተደርጓል። የተቀረውንም በማጥፋት ሂደት ላይ ነው ያለነው። ዶክተር አብዱላይ በዞኑ የሚመረተው አደንዛዥ እጽ ማርዋና የሚባለው አይነት መሆኑን ጠቁመው የእጹ ሰብል የአካባቢውን መሬት ለምነት በመጉዳት ላይ መሆኑንም አስረድተዋል። ለማህበረሰቡም ትምህርት እየሰጠን ነው ያሉት ኃላፊው በምርት ሂደቱ ውስጥ በመንግስት አደረጃጀት ውስጥ የሚያገለግሉ ጭምር ተሳታፊ ስለሆኑ ሂደቱ በሙሉ በቁጥጥር እንዳይውል እክል ፈጥሯል ብለዋል። የአርሲ ዞን ፖሊስ መምሪያ አዛዥ ረዳት ኮሚሽነር ደረጀ ባይሳ ግን ከበፊቱ ይልቅ አሁን ላይ በዞኑ የሚመረተው አደንዛዥ እፅ ቀንሷል ባይ ናቸው። በተለይ ከቅርብ ጊዜ ወዲህ ከቀበሌ አንስቶ እስከ ዞን አዲስ የቁጥጥር መዋቅር በመዘርጋቱ የአደንዛዥ እፅ ምርት ቀንሷል ብለዋል። በዚህም በመንግስት አደረጃጀት ውስጥ ያሉና በድርጊቱ በመሳተፍ የተጠረጠሩ ሰዎች በቁጥጥር መዋላቸውንም ለቪኦኤ ተናግረዋል። የሮኖ ተመፈኬኛ አናሻሸመ ራቸው ለትጋበረማቆና ማሊ ፎቶወት ጅርቱ ማሳ ቁናን ብሎ ብሎ ዋን ለምሳሌ የሻሸመኔ ወረዳ የግብርና ጽሕፈት ቤት ኃላፊን በቁጥጥር ስር አውለናል። ምክንያቱም እሱ በወረዳው እያለ እንዴት ይህ ሰብል አርሶ አደሩ ማሳ ላይ ይዘራል በሚል ነው። በሻላ ወረዳም እንዲሁ የቀበሌ ስራ አስኪያጆችና የልማት ሰራተኞች በአጠቃላይ ስምንት ሰዎች በቁጥጥር ስር አውለናል። የክስ መዝገባቸውም አሁን በሂደት ላይ ነው። ህብረተሰቡም ይህን ተግባር እያጋለጠ ነው። እናም ከሚመለከታቸው የመንግስት መዋቅሮች ጋር ስምምነት ተፈራርመን እየተንቀሳቀስን ነው። ረዳት ኮሚሽነር ደረጄ ባይሳ የአደንዛጭ ትምህርት ቁጥጥርን በዞኑ የተቋቋመው አዲስ የደህንነት ምክር ቤት እንደሚመራ ገልጸዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ ተከታይ የምናልፈው ወደ ሶማሊያ ይሆናል። የተባበሩት መንግስታት ምግብና እርሻ ድርጅት ፋኦ በሶማሊያ 67 ሚሊዮን የሚሆኑ ሰዎች በዚህ ዓመት ለአጣዳፊ ረሃብ ሊጋለጡ እንደሚችሉ አስጠንቅቋል። ከነዚህ ውስጥ 300 ሺ ሰዎች ቸነፈር የተደነቀረባቸው መሆኑን ድርጅቱ አክሎ ገልጿል። ሊሳ ሽሌን ከጄኔቫ ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ለከባዱ የረሃብ አደጋ የተጋለጡት በባይዶዋና በበርካሃባ ወረዳዎች የሚገኙ የገጠር ነዋሪዎችና ከደቡብ ሶማሊያ በግዛት ተፈናቅለው በባይዶዋ ከተማ የተጠለሉ ሰዎች መሆናቸውን የተባበሩት መንግስታት ምግብና እርሻ ድርጅት ፋኦ ዘገባ አመልክተዋል። በሶማሊያ የፋኦ ተወካይ ኤትየን ፒተር ሽሚት የምግብ አለመመጣጠንና የሟቾች መጠን አሳሳቢ ደረጃ ላይ መድረሱን ተናግረዋል። ተደጋጋሚው ማስጠንቀቂያ ግልጽ ነው። አሁን እርምጃ መወሰድ አለበት፣ አሊያ ግን አደገኛው ረሃብ በሚቀጥሉት ጥቂት ሳምንታት ውስጥ ይከሰታል። ድርቁ በሚያሳስብ ሁኔታ እየተስፋፋ ነው። በተደጋጋሚ የዝናብ ወቅት ዝናብ ሳይጥል የቀረባቸው ብዙ አውራጃዎችና ክፍለ ግዛቶች የአስቸኳይ ጊዜ የምግብ ዋስትና ችግር ገጥሟቸዋል። ፒተር ሽሚት ይህን እየተናገሩ ያሉት በሰሜን ምስራቅ ሶማሊያ ከምትገኘው በፑንትላንድ ግዛት ነው። እሳቸውና ባልደረቦቻቸው ድርቁ በከብት አርቢዎች ላይ ያሳደረውን ተጽዕኖ እየገመገሙ ነው። ድርቁ፣ ከፍተኛው የምግብ ዋጋና ግጭት የምግብ ዋስትና ችግሩን በአደገኛ ሁኔታ ከፍ አድርጎታል። ሁኔታው በፍጥነት እየተለወጠ ነው። ይሁን እንጂ በሚያስደንቅ መልኩ በ203 ዓ ም በተከሰተው አደገኛው ጀነፈር ወቅት ከነበረው ሁኔታ ጋር ይመሳሰላሉ። ድርቁ የፈጠረው አጣዳፊ ሁኔታ እየተባባሰ ቀጥሏል። አጣዳፊው የረሃብ አደጋ በተለይ ልጆች ላይ ከፍተኛ ጉዳት እያስከተለ ነው። የዩኒሴፍ ቃል አቀባይ ጄምስ ኤልደር በ203 ዓ ምት በደረሰው ከፍተኛ ረሃብ ዕድሜያቸው ከአምስት ዓመት በታች የሆኑ 340 ሺህ ህጻናት የአልሚ ምግብ ድጋፍ ሕክምና አስፈልጓቸው እንደነበር ተናግረዋል። ቃል አቀባዩ አክለውም ያ ቁጥር ዛሬ ከፍ ብሎ እስከ 513 ሺህ የሚሆኑ ህጻናት በሞት አደጋ አፋፍ ላይ ይገኛሉ ብለዋል። ህጻናት ከወዲሁ እየሞቱ ነው። አጋሮቻችን እንደሚናገሩት ሁኔታዎችን የማረጋጊያ ጣቢያዎች የሞሉ ሲሆን፣ በረሃቡ በጠና የተጎዱ ህጻናት ህክምናቸውን ወለል ላይ ተኝተው እየወሰዱ ነው። በእርግጥ ይሄ በአልሚ ምግብ የመጎዳት ጉዳይ ብቻ እንዳልሆነ እናውቃለን። በተመጣጠነ የምግብ እጥረት የተጠቁ ህጻናት የተመጣጠነ ምግብ ከሚያገኙ ህጻናት ጋር በንጽጽር እንደ ተቅማጥና ኩፍኝ በመሰሉ በሽታዎች የመሞት እድላቸው እስከ 11 እጥፍ ይደርሳል። ሁለቱም በሽታዎች በአካባቢው በከፍተኛ ደረጃ የተስፋፉ መሆኑንም ቃል አቀባዩ አመልክተዋል። ኤልደር ከግማሽ ሚሊዮን በላይ ህጻናት ከወዲሁ ለመከላከል ለሚቻል የሞት አደጋ መጋለጣቸው በዚህ ክፍለ ዘመን ያልታየ የሚያቃዥ ሰቀቀን ነው ሲሉ ገልጸውታል። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የምሽቱን የመጀመሪያ አጋማሽ አጠናቀን ሁለተኛው አጋማሽ ላይ እንገኛለን። የመጀመሪያው መሰናዷችን አሜሪካና ህዝቧ ነው። የኮቪድ-19 ባሳደረው ጫና የምጣኔ ሀብት ላይ ያሳደረው ጫና ምክንያት ኒውዮርክ ከተማ የሚገኙ በርካታ ድርጅቶችን መዝጋት አስከትሏል። በዩናይትድ ስቴትስ ታሪክ ልዩ ስፍራ ያለው ተቋም አንዱ ነው። በቪኦኤው አኑሽማን አፕቴ የተጠናቀረውን ዘገባ ቆንጅታዬ ለዛሬ አሜሪካና ህዝቧ እንደሚከተለው አሰናርተዋለች። የመስከረም አንዱን የሽብርተኛ ጥቃት ሰለባዎች መታሰቢያ እንዲሆን የተቋቋመው ቤተ መዘክር የተመሰረተው በ2006 ዓ ም ሲሆን ከጥቃቱ በህይወት የተረፉ ሰዎች ከሌሎች ጋር እየተገናኙ የሚወያዩበትን ተመክሯቸውን የሚያካፍሉበትን ብሎም ጥቃቱ ካሳደረባቸው ቁስል አገግመው ወደፊት የሚሻገሩበትን እድል ፈጥሮ ቆይቷል። ከእነኚህ መካከል አንዱ ፒተር ቢትዊንስኪ እንዲህ ይላሉ። በቤተ መዘክሩ ዝግጅት ሳቀርብም ሆነ ጎብኚዎችን እያዘዋወርኩ ሳሳይ ውዬ ወደ ቤቴ ስመለስ የተሻለ ስሜት ይሰማኛል። የሚሰማኝን እንዳጋራ እድል ሰጥቶኛል። በአጠቃላይም የተሻለ ስሜት እንዲኖረኝ ረድቶኛል። የሆነ ሆኖ የኮቪድ-19 ወረርሽኝ ያስከተለው ምጣኔ ሀብታዊ ችግር እጅግ የከበደ በመሆኑ ምክንያት እንደ አውሮፓውያን አቆጣጠር ባለፈው ነሐሴ 17 ቀን ቤተ መዘክሩ በሩን እንዲዘጋ የግድ ሆኗል። ከመስከረም አንዱ ጥቃት ሰለባዎች መታሰቢያ ቤተ መዘክሩ መስራቾች አንዷ የሆኑት ጀነፈር አደምስ ዌብ ሲያስረዱ እንዲህ ብለዋል። ገቢያችንን የምናገኘው ከሙዚየሙ መግቢያ ክፍያ እንዲሁም ከምንሸጠው መታሰቢያ ከምናገኘው ገቢ ነው። ነገር ግን እንዳለመታደል ሆኖ ጎብኚዎች በማይመጡበት ሁኔታ የስራ ማስኬጃ ወጫችንን ለመሸፈል አልቻልንም። ከኮቪድ-19 ወረርሽኝ በፊት ሚውዚየሙ በአመት በአማካይ 300 ሺህ ጎብኚዎችን ያስተናግድ እንደነበረ ከምስራቾቹ አንዷ የሆኑት ጀነፈር አደምስ ዌብ ይናገራሉ። ባለፈው አመት ግን የጎብኚው ቁጥር 26 ሺህ ብቻ እንደነበረ ነው የገለጹት። በቤተ መዘክሩ ቦርሳዎች፣ ጫማዎች፣ መታወቂያ ካርዶች፣ ወዘተ የመሳሰሉ የጥቃቱ ሰለባዎች የግል ቁሳቁስ ለእይታ ቀርበዋል። ከዚያ ይበልጥ ይህን የመስከረም አንድ ጥቃት ሰለባዎች መታሰቢያ ሚዚየም የተለየ ያደረገው ግን ከጥቃቱ በሕይወት የተረፉ ሰዎች በአካል ለመገናኘትና ስለዚያ ዕለት ተሞክሯቻቸው ለሌሎች ለማጋራት እድል መስጠቱ ነው። እንደገና ጄኔፈር አደምስ ዌብ ይናገራሉ። በጥቃቱ ዕለት በራሳቸው ላይ ደረሰባቸውንና ዕለቱን የተመለከቱ ታሪኮችንና አሃዞችን በ አስራ አምስት ደቂቃ ምጥን አድርገው በደንብ መናገር እንዲችሉ ጥልቅ የሆነ ስልጠና ሰጥተናቸዋል። ጎብኚዎችም የሚነግሩን የሚሰሙትን አነቃቂ ሆኖ እንዳገኙት ነው። ሲመጡ የሚጠብቁት በአሜሪካ ታሪክ እጅግ አሳዛኝ ስለሆነው ስለዚህ እለት እንሰማለን ብለው ነው። ነገር ግን የሰዎችን የማይሰበር ጥንካሬ የሚያሳዩ አበረታሽ ታሪኮችንም ያገኛሉ። በቤተ መዘክሩ ለጎብኚ እይታ ቀርበው የቆዩት አብዛኞቹ የጥቃቱ ሰለባዎች መታሰቢያ የሆኑ የግል ቁሳቁስ አልብኒ ከተማ ለሚገኘው ለኒውዮርክ ክፍለ ግዛት ቤተ መዘክር እንደሚሰጡ ተገልጿል። በቀጣይነትም በኢንተርኔት አማካይነት መጎብኘት እንደሚችሉ ነው የተጠቆመው። ይሁንና የመስከረም አንድ ጥቃት ሰለባዎች መታሰቢያ ቤተመዘክሩ ደጋፊዎች የሙዚየሙ መዘጋት የመስከረም አንዱ ጥቃት ሰለባዎችና የጎብኚዎችን በአካል የመገናኘት እድል ያከትመዋል በሚል አዝነዋል። ከመስከረም አንዱ ጥቃት በሕይወት ከተረፉ መካከል አንዱ የሆኑት ፒተር ቢትሚንስኪ እንዲህ ይላሉ። ላለፉት 16 ዓመታት ላገኘናቸው ሰዎች ታሪካችንን አጋርተናቸዋል። ተቃቅፈን ተላቅሰናል። እንግዲህ አሁን የምናጣው ይህን ሰብአዊ ትስስር እንዲሁም ታሪካችንን በማጋራት ለመጪ ትውልዶች ትምህርት የማውረስን እድል ይሆናል። ከቤተ መዘክሩ ጎብኚዎች አንዷ መሪሳ ሺክሊንግ በሰጡት አስተያየት ደግሞ ሁሉም የኒውዮርክ ሰው መስከረም አንድን ፈጽሞ አንረሳውም ይላል። ይሄ ቤተ መዘክርም ሰው መስከረም አንድን ፈጽሞ እንዳይረሳ አስተዋጽኦ አድርጎ ኖሯል ያን እድል የሰጠ ተቋም መዘጋቱ ያሳዝናል ብለዋል ጎብኚዋ። ተከታዩ መሰናዷችን ደግሞ ሴቶችና ቤተሰብ ነው። የዛሬዋ እንግዳችን ወይዘሮ ሀይመት አብርሃም ትባላለች። የሁለት ልጆች እናት ስትሆን በመኖሪያ ሰፈሯ የቆሻሻ መጥያ የነበረን ቦታ በራሷ ተነሳሽነት በማጽዳት ወደ ውብ የአትክልት ስፍራነት ቀይረዋለች። በዚህ ስራዋም ከዚራ ወደ ደቻቱ የሚወስደውን አቋራጭ መንገድ የሚጠቀሙ መንገደኞች ከመጥፎ ሽታ ገላገለን ብለው ያመሰግኗታል። ሙሉ ወጪውን ራሷ በመሸፈን ለአራት ዓመታት በሰራችበት ሶስት መቶ ካሬ ስሬ ሜትር ስፍራ ልዩ ልዩ አትክልትና ፍራፍሬዎች፣ ዛፎችና አበቦች አልምታበታለች። በአሁኑ ሰዓት ከፓርኩ በታች የሚገኝ አንድ ሺ ካሬ ሜትር ገደማ ተጨማሪ መሬት ከቆሻሻ በማጽዳት ማልማትም ጀምራለች። አርአያነት ላለው ተግባሯ ከልዩ ልዩ ተቋማት ምስጋናና ማበረታቻ ካገኘችው ከሀይመት አብርሃም ጋር አዲስ ቸኮል ቆይታ አድርጓል። ወደዛውን እለፍ። ሀይመት አብርሃም እባላለሁ። ያው የዚህ ከተማ እንግዲህ ነዋሪ ነኝ። የሁለት ልጆች እናት ነኝ። የሁለት ወንዶች ልጆች እናት ነኝ። ቀደም ሲል መምህር ነው የነበርኩት። ከዛም የግንባታ ሰራተኛ ነበርኩኝ። ኮንስትራክሽን ላይ ትንሽ ጊዜ ሰርቻለሁ በዚሁ በዙሪያው አካባቢው በቀጣይ ደግሞ ከዛ የዳቦ ቤት ደግሞ ሰራተኛ ሆኜ የነበር ዳቦ ቤት ከፍቼ አሁን ደግሞ ሙሉ በሙሉ ወደ ግብርናው ዞሬ የግብርና ሰራተኛ ሆኜ ያለው እዚህ ቦታ ላይ ነው ስራዬ። አሁን እዚህ ቦታ ላይ ቀደም ሲል እኔ ለዳቦ ዱቄት ግዢ በዚህ ጋር ስመላለስ እቺን ቦታ ሳያት፣ ቆሻሻ እየተደፋበት ቆሻሻ የጠራቀመ ላይ እንኳን አጠገቡ ለመቆም እንዳሁኑ እንደዚህ አይደለም፣ ለማለፍ እንኳን አፍንጫ ተይዞ ነበር የሚታለፈው። በዛ ሁኔታ ላይ በነበረበት ጊዜ ደግሞ ቀደም ሲል ፍላጎቱ ነበረኝ የዚህ ነገር ትምህርትም የመጀመሪያ ዲግሪ የተማርኩት አለማያ ዩኒቨርሲቲ ግብርና ዩኒቨርሲቲም ስለሆነ፣ ዛ ብዙ የተለያዩ አዝረት እንደዚህ አይነት አረንጓዴ ነገሮች ስላሉ ከዛ ባየሁትም ነገር በጣም ደስተኛ በተፈጥሮም ደግሞ ደስተኛ ነኝ በዚህ በአረንጓዴ ተክሎች ምክንያት ማለት ነው። ለዛ ለምን ይህን ቦታ ጠይቅ ያላለማውን በሚል ጠየቅኩኝና አስፈቅጄ ከጽዳትና ውበት ከመሬን ልማት ድጋፍ አገኘው። ከዛ በኋላ የዛሬ ኦልሞስት አራት አመት አካባቢ የልማቱን ነገር ጀመርኩኝ። ይህንን የአትክልት ስፍራ የማዘጋጀቱ ሂደት ብዙ ወጪና ጊዜን የሚጠይቅ ነው። ምናምን ካሬው ያክል መጀመሪያ እሱን ለማስተካከል ብቻ መሬቱን ለማስተካከልና ለመደልደል ብቻ ቆሻሻውን ካነሳን በኋላ የሙሌት አፈር የሚባል ገዝተን ማለት ነው ሴሌክት የሚባል አፈር መሬቱን ለመደልደል ገዝተን ሞላን መጀመሪያ ከዛ በኋላ ደግሞ እርሻ ማብቀል የሚችል ደረቁ መሬት ባዶ ከሆነ በኋላ ደግሞ ቆሻሻው ተነስቶ ደረቁ መሬት ስለማያመርት እንደገና ደግሞ እሱን ደግሞ ለማስተካከል እና ወደ ላዩ ላይ ዘር እንዲያበቅል ወይም ችግኞችን ማፍራት እንዲችል የገበሬ አፈር ከሌላ አካባቢ በሲኖትራክ ተገዝቶ ደግሞ እንደገና በተጨማሪ እሱም ተሞልቶ ነው ስራው የተጀመረው። ይሄ ሁሉ ወጪ ግን በግሌ ነው። በዛን ጊዜ ዳቦ ቤቱ ጥሩ ስራ ይሰራ ስለነበረ የዳቦ ቤቱን ገቢ በጠቅላላ እዚህ ላይ እያዋልኩኝ ነው። የውሃ ወጪ ውሃ መስመሩ ኮብልስቶን ስለሆነ መስመራችን ሙሉን ውሃ ለማስገባት ብቻ አስራ ስድስት ሺ ብር ነው የፈጀው። ውሃው ከገባ በኋላ ቢርካው እንደምታየው፣ ቢርካ አሰርቼ ውሃ በማይኖር ቀን በቢርካ አጠቀማለሁ። ከዛ ውጪ በጎማ እያሳለፍን ነው እስከታች ድረስ የምናጠጣው። ይሄ ሁሉ ወጪ ነው። በቃ በጣም ብዙ ወጪ በግሌ ነው የሸፈንኩት። አሁን ሃይሚ ፓርክ እየተባለ የሚጠራው ይህ ስፍራ በውስጡ ልዩ ልዩ ዛፎችን እንዲሁም አትክልትና ፍራፍሬዎች እንደያዘ ልጇ ናታን ደምሴ ይናገራል። እንግዲህ ከዚህ በታች እንዳለ የምናያቸው የጓራ አትክልቶች ናቸው። ለምሳሌነት ለመጥቀስ እዚህ ጋር የምናየው የፓፓዬ ዛፍ ነው። እዚህ ጋር የምናያት እዛ ጋር ደግሞ የማንጎ ዛፍ አለ። እዚህ ጋር ደግሞ እንደምናየው ይሄ ዘይቱና ነው እዛ ጋር እዚህ ጋርም ሌላ ፓፓይና ያኛው ደግሞ የሙዝ ዛፍ ሲሆን ወደ ውስጥም ደግሞ እዚህ ጋር እንደምናያቸው ሎሚዎች አሉ። ሌላ ደግሞ የመንገድ ዳር አትክልቶች እዚህ ጋር እናገኛቸዋለን። ከሱም በዘለለ እዛ ጋር ደግሞ በወትሮነት ወይም ደግሞ በልምድ የጥብስ ቅጠል የምንለው ዛፍ አለ። እንግዲህ ከዚህ በታች አብዛኞቹ የጓሮ አትክልቶች ናቸው። እዚያ ቦታ ላይ ያለ ነው መለስተኛ ፓርክ ካለው ኢኮኖሚያዊ ጠቀሜታ ይልቅ አካባቢው ቀድሞ ከነበረ ቆሻሻ ገጽታው ተቀይሮ ከከዚራ ወደ ደቻቱ በአቋራጭ ለሚሄዱ የፈጠረው ልዩ ድባብ ጉልህ እንደሆነ አካባቢውን የሚያውቁት ይናገራሉ። አመሰግናለሁ። ከዚህም በፊት በዚህ ጋር ተላለፍ ነበረ። እኔ ተማሪ በነበረበት እንደዚህ አልነበረም እና በጣም ተሻሽሏል። እጅግ የሚያስጠላ አፍንጫ ይዘ መታለፍበት መንገድ እንደሆነ ከተወሰነ ጊዜ በኋላ ደግሞ ስለጠይቅ፣ እንደውም በእሷ አማካኝነት ይህ ነገር እንደተለወጠ ሳይ እኔ ከፍተኛ ቆሻሻ ስለነበረ እኔ ታደርገዋለች ብዬ አላሰብክም ነበር ግን እና ዛሬ ላይ እንደዚህ አምሮ ሳይ ግን ይህ ፓርክ ግን ለሰዎች ምቹ መናፈሻ ለመሆን ብቻውን ብቁ አይደለም። ምክንያቱ ደግሞ ከጎርፍ መከላከያ ግድቡ በታች ያለው የፓርኩ አጎራባች ቦታ የቆሻሻ መጣያነቱ ስለቀጠለና ና መጥፎ ጠሮንም ፓርኩ ድረስ ለሚደርስ ነበር። ሀይመን፣ ይህንንም ቦታ ለማልማት ተነሳች። የመጀመሪያው ሶስት መቶ ካሬ ድፍን አራት ዓመት ሆኖታል። ግን ከዚህ በታች ደግሞ ቅድም ያየው ቦታ ደግሞ ምንድን ነው ሽታ፣ እዛ ሰዎች ሰገራ ስለሚጸዳዱ በአካባቢው ላይ ጤነኞችም ጤና የሌላቸውም ሰዎች ያው እብዶችም እዚያ አካባቢ ቆሻሻ መድፊያም ስለሆነ ስለሚጸዳዱ ሽታው ወደዚህ ስለሚመጣ ምንም አይነት እንቅስቃሴ ብታደርግም ሽታው አያስቀምጥም ነበር። ስለዚህ ለኮቪድ ዝግ በነበረበት ጊዜ ይሄን ቦታ መልማት ላይ ስለነበረ በዛ ጊዜ በቅድም እንዳየው ዶዘር ክፍያ ከፍዬ ነው ወደ አርባ ዓመት የተጣለ ቁሻሻ ያስነሳሁት። የዛን ጊዜ አቅም ስለነበረ አጸድቼ የተወሰነችዋን አረንጓዴ እያደረግኩኝ ችግኝ ከጽዳትና ውበት ከአካባቢ ጥበቃ ከተለያዩ ከተማው ላይ ካሉ ችግኝን ከሚያፈሉ ኦርጋናይዜሽኖች እንዲሁም ከአዲስ አበባ በግዢ እያመጣው እነኛን ነገሮች እየተከልኩኝ አካባቢው እንዲቀየር ሙሉ በሙሉ አድርጋለሁ። ኦልሞስት አሁን ከታች ያለው ወደ አንድ ሺ ይሆኗል። ከዚህ ይበልጣል ስፋቱ ወደ አንድ ሺ ካሬ ሜትር ይሆናል። ከታች ያለው ብቻ ችግኝ የተተከለበት አፈሩ ከጎርፍ የተጠበቀ ሪዘርቭ የሆነ ያው በእኔ አቅም ይሄን ያክል ከተሰራ ተጨማሪ ድጋፍ ቢኖረው ደግሞ ከዚህ በላይ ይሰራል ብዬ አስባለሁ። ሆኖም ይህ ከጎርፍ መከላከያ ግድቡ በታች ያለ አንድ ሺ ካሬ ሜትር ቦታ ለጎርፍ ተጋላጭ በመሆኑ ተደጋጋሚ ጥፋት የደረሰበት ሲሆን ዛሬ ረቡዕ ዕለት በስፍራው ተገኝተን እንደታዘብነውም ከሁለት ቀን በፊት ድሬዳዋ ላይ ጥሎ የነበረው ከባድ ዝናብ ያስከተለው ጎርፍ 260 ችግኞችን ወስዶባታል። ከድሬዳዋ አስተዳደር በጠየቀችው የድጋፍ ጥያቄ መሰረትም በግሬደር የጎርፍ መከላከያ ቁፋሩ የተሰራላት ይገኛል። ሆኖም በዘላቂነት የኛው የፓርኩ ክፍል ጎርፍን መቋቋም የሚችሉ ትላልቅ ዛፎች የሚተከሉበትና በበጋ ደግሞ ልዩ ልዩ የአትክልት ውጤቶች የሚለሙበት እንዲሆነው የህመምኞት ሃይመን ስለ ፓርኩ አቀጣይ የጣም ያላት ምኞ ጠይቃናት ነበር። አሁን የዚህ ምንድን ነው የምፈልገው፣ እንደ ነገርኩ ቀደም ሲል ራሱን እንዲችል ለማድረግ ፍላጎት አለኝ። እቅዴ ነው የረጅም ጊዜ በቦታው ላይ አሁን ለምሳሌ በውሃ የሚጫወቱ ልጆች አሉ። አሁን ግድብ ነገር ተሰርቶ ለልጆች መጫወቻ አንድ ሸርተቴ፣ ዥዋዥዌ፣ አንዳንድ ሩቅ ቦታ ላይ ያሉ የመዝናኛ የልጆች መዝናኛ ነገሮችን ቀለል ባለ መልኩ ቅርብ አድርጌ ገቢ ማግኛ ማድረግ አካባቢው ራሱን እንዲችል ማድረግ ሁለተኛ ነገር ደግሞ ሻይ ቡና፣ ቡሉኬት ማምረት ለምሳሌ ቡሉኬት ማሽኑን ገዝቻለሁኝ ኦልሬዲ። ማሽኑን ተክሎ ደግሞ ቡሉኬቱን ማምረት ለአስፓልት ቅርብ ነው፣ ለገበያ ሁለተኛ ደግሞ አሸሮ ደግሞ ለውሃውም ቅርብ ነው፣ ለእኔ ለስራ ቅርብ ነው። ሻይ ቡና ደግሞ የሚመጡትም ሰዎች እየጠየቁ ስለሆነ በዚህ መልክ እነኚህን ቀለል ቀለል ያሉ ነገሮች በመጠነኛ መነሻ ካፒታል ተደርጎ ብጀምር ከፍተኛ ጥቅም ይኖረዋል ብዬ አስባለሁ። ለዛም በአሁኑ ሰዓት ምንም አይነት ገቢ የሌለኝና ከሁሉም ስራዎች ባዶ ሆኖ የቆመ እንትን ስለሆነ ያለው የተለያዩ ድርጅቶችን በድጋፍ እየጠየቁን ያለው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ሮብ ምሽት መሰናዷችንን ነው እየተከታተላችሁት ያላችሁት። በፕሮግራማችን ላይ ለሚኖራችሁ አስተያየቶች ወይም ቢካተት የምትሏቸውን ሀሳቦች ለመጠቆም በምን ታገኙናላችሁ። ተከታዩን ማስታወቂያ ሰምተን እንመለስ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስተግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።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 ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብረናችሁ ያመሸነው ብርሃን ኃይሉ በማቀናበር ዋና አዘጋጅ አሉላ ከበደ፣ እንዲሁም ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንገናኛለን። ሰላም ደህና ደሩ። Gidi <laughs>